እዚህ አሜሪካ ፍሎሪዳ ጠቅላይ ግዛት ኦርላንዶ ከተማ ውስጥ ባለፈው እሁድ የተፈጸመው ጥቃት በዩናይትድ ስቴትስ ታሪክ ታይቶ የማያውቅ የጅምላ ግድያ ተብሏል። እናም እየተካሄደ ባለው ፕሬዚዳንታዊ ምርጫ ውድድር ከፍተኛ ትኩረት ስቧል። የሁለቱ ፓርቲዎች ታሳቢ እጩዎች ትናንት በአሳዛኙ ክስተት ላይ የየበኩላቸውን አስተያየት ሰጥተዋል። የአሜሪካ ድምጽ ራዲዮ ብሔራዊ ጉዳዮች ዘጋቢ ጅም ማሎን ያጠናቀረውን ዘገባ ትስታበላቸው ይዛ ቀርባለች። የኦርላንዶ ፍሎሪዳ ጅምላ ፍጅት ተኩስ የገደል ማሚቶ ድምፅ ሳይረግብ ነው ጉዳዩ የዩናይትድ ስቴትስ ምርጫ አብይ ትኩረት ሆኖ የወጣው። ታሳቢው የሪፐብሊካን ፓርቲ እጩ ፕሬዚደንት ዶናልድ ትራምፕ በኒው አምሽር ባደረጉት ንግግር የአሜሪካ ዜጋ ያልሆኑ ሙስሊሞች ወደ አገሪቱ እንዳይገቡ የሚገልጹበትን የሚያግዱበትን አዲስ ዕቅድ አቅርበዋል። ፕሬዝዳንት ሆኜ ስመረጥ በዩናይትድ ስቴትስና በወዳጅ በሆኑ የአውሮፓ አገሮች ላይ ሽብር የማካሄድ ታሪክ ካላቸው አገሮች ሰዎች ወደ አገራችን እንዳይገቡ አደርጋለሁ። በየጊዜው በብዙ ሺዎች የሚቆጠሩ አብዛኞቹም እንደዚህ አረመኔ ገዳይ ዓይነት አስተሳሰብ ያላቸው ወደ አገራችን እንዲጎርፉ አንፈቅድም። ዶናልድ ትራምፕ ዩናይትድ ስቴትስን ለእንዲህ አይነቱ ጥቃት ላጋለጠ ፖሊሲ ፕሬዝደንት ኦባማንና ታሳቢዋን የዲሞክራቲክ ፓርቲ እጩ ፕሬዝደንት ሂለሪ ክሊንተንን ተጠያቂ ሲያደርጉም ጊዜ አልፈጀባቸውም። ክሊንተን ነውጠኛ የእስልምና አሸባሪዎች ወደ አገራችን እንዲጎርፉ ትፈልጋለች። እነዚህ ሴቶችን በባርነት የሚይዙ የተመሳሳይ ጾታ ግንኙነት ፍቅረኞችን የሚፈጁ ናቸው። አገራችን ውስጥ እንዲገቡ አንፈልግም። ሂለሪ ክሊንተን በበኩላቸው በኦሃዮ ክፍለ ግዛት ክሊፍለንድ ከተማ ባደረጉት ንግግር ከኦርላንዶው የጅምላ ግድያ በኋላ ብሔራዊ አንድነት እንዲሰፍን ጥሪ አድርገዋል። አሜሪካውያን በአንድነት ጸንተው መቆም ያለባቸው በእንዲህ ያለ ጊዜ ነው። እንደዚህ አይነቱ ጥቃት ተደጋግሞ ቢጣልብንም እጅግ አሰቃቂና አስደንጋጭነቱ ሁሌም አዲስ ነው። ታሳቢዋ የዲሞክራቲክ ፓርቲ እጩ ፕሬዝዳንት ሂለሪ ክሊንተን የጠመንጃ ሽያጭ ቁጥጥርም ጠበቅ ማለት እንዳለበት ተናግረዋል። እንዲህ እንደ ኦርላንዶው ጥቃት ፈጻሚ ያሉትን ብቸኛ አሸባሪዎች የማስወገዱን ተግባር አስቀድማለሁ ካሉ በኋላ ሙስሊሞች ወደ አሜሪካ እንዳይገቡ አግዳለሁ ለሚለው ለዶናልድ ትራምፕ አስተያየትም መልስ ሰጥተዋል። So we should be intensifying contacts in those communities, not scapegoating. ይልቁንስ ወደ እነዚህ የሙስሊም ማህበረሰቦች እጆቻችንን መዘርጋትና የበለጠ መገናኘት እንጂ ልናገላቸው ወይም ጥፋቶችን ሁሉ እነርሱ ላይ ማላከክ አይገባም። የኦርላንዶው ጥቃት በተጨማሪም ፕሬዝደንታዊ ዘመቻው በአሜሪካ ላይ ሊጣል ስለሚችል የሽብር ጥቃት ተግባር ላይ እንዲተኮር አድርጓል። የሆነ ሆኖ ከዶናልድ ትራምፕ በየጊዜው በመለዋወጥ የሚቀርበው ሙስሊሞችን ከአሜሪካ አግዳለሁ የሚለው ሀሳብ እጩውን እንደ ፍርሃት አንጋሽና ከፋፋይ ስለሚያሳይ ለሪፐብሊካን ፓርቲ አባላት አሳሳቢ ሆኗል ይላሉ የፖለቲካ ገምጋሚ ጆን ፎርቲየር። አደጋ ደቃኝ እጩ ናቸው። አደብ እንዲገዙ የተደረገበት ጊዜ ያለ ይመስለኛል። በዚህም ከሪፐብሊካን ፓርቲ ጋር አንድነት ፈጥረው በሰላም ዘመቻቸውን የሚያከናውኑበት እንደ ሰሞኑ አይነቱን አስተያየት ሲሰጡ ደግሞ እንደ ገና ፍርሃት ያጭራሉ። እኔ ትራምፕ ይለወጣሉ የሚል እምነት የለኝም። ትራምፕ ትራምፕ ናቸው። በቅርቡ በተካሄደ የህዝብ ሀሳብ መለኪያ ሰንጠረዥ ሚስስ ክሊንተን በውጭ ፖሊሲ ከዶናልድ ትራምፕ ከፍተኛ ቅድሚያ ተሰጥቷቸዋል። አንዳንድ የሕዝብ ሀሳብ መለኪያ ሰንጠረዦች ደግሞ እንደ አይሰስ ካሉ ነውጠኛ ቡድኖች አሜሪካን ለመከላከል ለሚስትር ትራምፕ አነስተኛም ቢሆን ቅድሚያን ሰጥተዋል።